የእናቶችና ህጻናትን ሞት ለመቀነስ የተላለፈው የተግባር ጥሪ ሁለተኛ ዓመት ማሰቢያ ስነ ስርዓት ከኢትዮጵያና ከህንድ መንግስታት ጋር በተደረገ ትብብር ዛሬ ዋሽንግተን ላይ ተጀምሯል። የዛሬው ስብሰባ አዘጋጅ የዩናይትድ ስቴትስ ዓለም አቀፍ ልማት ትብብር ኤጀንሲው ዩኤስ ኤአይዲ የእናቶችና የህጻናትን ጤንነት ለማሻሻል በሀያ አራት አገሮች ውስጥ ለሚያደርገው ጥረት ሁለት ነጥብ 2.9 ቢሊዮን ዶላርስ እንደሚያወጣ ታውቋል። ሪፖርተራችን ማርያማ ዲያሎ ያጠናቀረችው ዘገባ አለ። በያዝነው ዓመት በመላው ዓለም የ15 ህጻናትን ሕይወት ከመጥፋት ለማዳን ጥረት ይደረጋል። በ99ዎቹ ዓመታት ውስጥ ከነበረው የከበደ ጉዳት ጋር ሲተያይ የ700 እናቶች ሕይወት ከእንግዲህ በየዓመቱ ይተርፋል። የአሜሪካ የዓለም አቀፍ ተራዶ መስሪያ ቤቱ ዋና ሥራ አስኪያጅ ራጅ ሻህ ናቸው ይህንን ያሉት። በእርግጥ የህፃናት ሞት በ1990 ዓ ም ከነበረበት 12 ሚሊዮን ዓመታዊ ጣሪያ የዛሬ ሁለት ዓመት በአውሮፓውያኑ አቆጣጠር በ2012 ዓ ም ማለት ነው በግማሽ ቀንሶ ወደ 6.6 ሚሊዮን ወርዷል። እንዲያም ሆኖ ታዲያ በዩኤስኤአይዲ መረጃ መሰረት በየቀኑ በዓለም ዙሪያ 16 ሺህ ህጻናትና 800 እናቶች ከጤና ጋር በተያያዙ ክሎች ምክንያት ዛሬ ይሞታሉ። ይህንን የእናቶችና የህፃናትን ሞት የማስቆም ግብ የሚጨበጥ ነው ሲሉ የዩኤስኤአይዲ ኃላፊ እምነታቸውን ተናግረዋል። አፍተር የተግባር ጥሪው ከወጣ በኋላ 176 አገሮች ይህንን ጉዳይ የቅድሚያ አጀንዳቸው ለማድረግ የቃል ኪዳን ሰነድ ፈርመዋል። ሪፖርቶቹ የሚያሳዩት ስኬታማ እየሆንን መምጣታችንን ነው። እናም በዛሬው መድረክ ላይ እስከ 2015 ዓ ም እንደ አውሮፓ አቆጣጠር መጨረሻ ባለው ጊዜ የ500 ሺህ ሕፃናትን ሕይወት ለማትረፍ የሚያስችል የ3 ቢሊዮን ዶላርስ ተጨማሪ ድጋፍ ዩናይትድ ስቴትስ እንደምትመድብ አስታውቃለሁ። ዩኤስኤአይዲ በተጨማሪም አሞክሳስሊንን የመሳሰሉ ጸረ ተሕዋስያን መድኃኒቶችን ለ5500 ቀበሌዎች ለማዳረስ የሚያስችል የ650 ሚሊዮን ዶላር የአጋርነት ልገሳ የማድረግ ዕቅድ እንዳለው ታውቋል። የህጻናትና የእናቶችን ጤና ማሻሻልን የሚያካትተው የሚሌኒየሙ የልማት ግቦች ትልም ትግበራ ጊዜ በመጪው የአውሮፓ ዓመት መጨረሻ ላይ ይጠናቀቃል። እያንዳንዷ እናት እያንዳንዱ ሕፃን የሚባለው የተባበሩት መንግስታት ድርጅት መርሃ ግብር ባልደረባ አኒታ ሻርማ ከቪኦኤ ጋር በስካይፕ ተነጋግረዋል። እነዚያ ችግር ያለባቸው አካባቢ ተገባቢዎች ምን እንደሆኑና እያንዳንዱ ድርጅት አስተዋጽኦ ሊያበረክት የሚችልባቸውን ስትራቴጂያዊ መላዎች ለመፈለግ ከብዙ አጋሮች ጋር እየሰራን ነው። በእርግጥ በ2015 ዓ ም ባንደርስበትም ያልተጠናቀቁ የሚሌኒየሙ የልማት ግቦች ስራዎች ከ2015 ዓ ም በኋላም ለብዙ ዓመታት ይቀጥላሉ። የዩኤስኤአይዲው አስተዳዳሪ ዶክተር ራጅ ሻህም ሆኑ አኒታ ሻርማ እንደሚሉት በአንዳንድ አካባቢዎች ግጭቶች እያገረሹ ቢሆንም የተሻለ ውጤት ግን እየታየ ነው። ሴቶችና እናቶች መድኃኒት ማግኘት በፈለጉ ጊዜ ማግኘት እንዲችሉ የሚያደርጉ የማህበረሰብ ጤና ሰራተኞችን እያሰለጠንን ነው። ሴቶች የድኅረ ወሊድ ደም መፍሰስ ሲያጋጥማቸው ሊሰጣቸው የሚገባ መድኃኒት እያከፋፈልን ነው። ለምሳሌ ደቡብ ሱዳን ውስጥ ይህ የድኅረ ወሊድ ደም መፍሰስ ለእናቶች በብዛት ሞት ዋነኛ ምክንያት ነው። ምንም እንኳ የገንዘብ ጉዳይ ከችግሮቹ አንዱ ቢሆንም ለጤና ቅድሚያ ለመስጠት የፖለቲካ ቁርጠኝነት መኖሩ እጅግ አስፈላጊ መሆኑን ሻርማ አመልክተዋል። ይህንን በተመለከተ ህንድ አንድ ምሳሌ ናት ብለዋል። የዩኤስኤ አይዲዮ ኃላፊ ራጅሻህ They have focused their efforts on ending child death on 132 districts that have highest rates of under five <laughs> five child mortality. <laughs> መካከለኛ ገቢ ማህበረሰቦች እያገኙ ዝቅተኛ ገቢ ወዳላቸው ማህበረሰቦች አደረሱ። ከዛሬ ጀምሮ ለመጪዎቹ ቀናት ዋሽንግተን ዲሲ ላይ የሚካሄደው የኢትዮጵያው የጤና ጥበቃ ሚኒስትር ዶክተር ከሰተ ብርሃን አድማሱን ጨምሮ የብዙ ሀገሮች የጤና ኃላፊዎች የተገኙበት ይህ መድረክ የእናቶችና ሕጻናትን ሞት ታይቶ በማይታወቅ ሁኔታ ለመቀነስ የሚደረገውን ጥረት በትኩረት ይፈትሻል ተብሏል።